250 በላይ የምስራቅ አፍሪካ ሀገሮች የምጣኔ ሀብት ባለሙያዎችና የተለያዩ በምጣኔ ሀብት ጉዳዮች ላይ የተሰማሩ ድርጅቶች ተጠሪዎች እየተሳተፉ ናቸው። ይህ የአካባቢው ሀገሮች 23ተኛ የባለሙያዎቹ 23ተኛ መደበኛ ጉባኤ በቀጠናው አዲስ የምጣኔ ሀብት ውህደትና በትብብር ጉዳዮች ላይ የሚወያይ ነው ተብሏል። ዛሬ ተከፍቷል። አስመራ ላይ ብርሃነ በርሀ ዝርዝሩን ይዟል። በምስራቅ አፍሪካ አገራት በይነ መንግስታት ባለሙያዎች ሀያ ሶስተኛ ዓመታዊ ስብሰባ ዛሬ ጥበ አስመራ ተከፈተ። በዚህ ለሶስት ቀናት በሚቀጥለው መደበኛ ስብሰባ ከ14 ሀገራት የተወከሉ ከሁለት መቶ ሀምሳ በላይ የኢኮኖሚ ማህበረሰቦች በምስራቅ አፍሪቃ አዲስ ቀጠናዊ ውህደትን ለመፍጠር በሚያስችሉ ጉዳዮች ላይ ይወያያሉ። በውይይቱ መክፈቻ ላይ የኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳሌሕ ከሁለት አስርት ዓመታት በኋላ በአፍሪቃ ቀን የተስፋ አየር በተንፈስ እንደተቻለና በጋራ ትብብር በመስራት ሰላምና እርጋታ እየተፈጠረ እንደሆነ ተናግረዋል። የአፍሪካ ሀገራት እርስ በርሳቸው ብዙ ንግዳዊ ግንኙነት በማድረግ ተመጣጣኝ ኢኮኖሚ በመፍጠር ወጣቶች የሚፈልጉትና የሚያልሟት የበለጸገች አፍሪቃን የማየት ምኞት ለማሳካት እንደሚቻል የተናገሩት ደግሞ የአፍሪካ ኢኮኖሚ ኮሚሽን ጽህፈት ቤት ፈጻሚ ጸሐፊ ሚስ ቬራ ሶንግዌ ናቸው። ሚስ ቬራ በመቀጠል በምስራቅ አፍሪቃ ነፃ ንግድ ግንኙነት በመፍጠር አንድ ነጥብ ስምንት ቢሊዮን የአሜሪካን ዶላር ማግኘት እንደሚቻልና ለሁለት ሚሊዮን ሰዎች አዲስ የስራ ዕድል መፍጠር እንደሚቻል ተናግረዋል። ሚስ ቬራ አያይዘው የምስራቅ አፍሪካ ኢኮኖሚ እንደ ኤውሮፓውያን አቆጣጠር ከ2014 ጀምሮ 6.6 ከመቶ እድገት ቢያሳይም ገና መዋቅራዊ ፈተናዎች እንዳሉትና ከእነሱም መካከል የአየር ንብረት ለውጥና የስደተኞች አስከፊ የጤና ችግር ለብዙ የቀጠናው አገራት ችግር እንደሆነ ተናግረዋል። የምስራቅ አፍሪቃን የማክሮ ኢኮኖሚ ሁኔታ አስመልክተው የተናገሩት የአፍሪቃ ኢኮኖሚ ኮሚሽን ጽህፈት ቤት ገቢራዊ ስራዎች ዳይሬክተር ሚስ አንድሪው ሞልድ በበኩላቸው ቀጠናዊ ትብብር ዘለቄታ ያለውና የተዋሃደ እድገትን እንደሚፈጥር በመግለጽ አገራቱ በትብብር እንዲሰሩ አስገንዝበዋል። በዛሬው ስብሰባ በምስራቅ አፍሪቃ አገራት መካከል የቱሪዝም ንግድን ለማሳደግና ነጻ ንግድን ለማጠናከርና ተግባራዊ ለማድረግ መሰራት ስላለባቸው ስራዎች ውይይት ተካሂደዋል። የምስራቅ አፍሪካ ሀገራት በይነ መንግስታት ከፍተኛ ባለሙያዊት ስብሰባ ሀሙስ ጥቅምት 27 2012 ይጠናቀቃል። በዚህ ለሶስት ቀናት በሚቆየው ስብሰባ የቀጠናው ውህደትና ትብብርን ለማጠናከር መሰራት ስላለባቸው ስራዎች፣ ቀጠናዊ ንግድና የስራ ፈጠራ ላይ ውይይት ይደረጋል። ከዚህም በተጨማሪ ቀጠናዊ ኢኮኖሚን ተግባራዊ ለማድረግ ባለሙያዎች በኢኮኖሚ በኤነርጂ ቱሪዝም፣ እና ከባህር ጋር በተያያዘ ሰማያዊ ኢኮኖሚ ዘርፍን በተመለከተ ቀጠናዊ ኢኮኖሚን ገቢራዊ ለማድረግ ተጨማሪ ውይይቶች እንደሚያደርጉ ታውቋል። በዚህ የምስራቅ አፍሪካ ሀገራት በይነ መንግሥታት ከፍተኛ ባለሙያዎች ሀያ ሶስተኛ ስብሰባ ኤርትራ፣ ኢትዮጵያ፣ ኬንያ፣ ሶማሌ፣ ደቡብ ሱዳን፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ሲሸልስ ኮሞሮስ፣ ብሩንዲ፣ ጅቡቲ፣ ኮንጎ ዲሞክራቲክ ሪፐብሊክና ማዳጋስካር እየተሳተፉ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ